በአማራና በኦሮሚያ ክልሎች ውስጥ የሚካሄደውን ጦርነት የተቃወሙ የፖለቲካ ፓርቲዎች ከነገ በስቲያ እሁድ ከጠሩት ሰላማዊ ሰልፍ ጋር በተያያዘ የሰልፉ አስተባባሪዎች እንደታሰሩ ኢህአፓ አስታወቀ። ኢዜማና እናት ፓርቲዎችም አባላቶቻቸው እንደታሰሩ ለአሜሪካ ድምፅ ገልጸዋል። የኤሃፓ ፓርቲ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ ታሳሪዎቹ ወደ አዋሽ አርባ እንደተወሰዱ ገልጸው ለእሁድ የተጠራው ሰልፍ መሰረዙንና ወደፊት እንደሚካሄድም አክለዋል። የመንግሥት የጸጥታና የደህንነት የጋራ ግብረ ኃይል በበኩሉ ሰላማዊ ሰልፉን መነሻ በማድረግ ሽብር ለመፈጸም አቅደዋል ያላቸውን ዘጠና ሰባት ተጠርጣሪዎች እንደያዘ ትናንት ማምሻውን አስታውቀዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ያጋረናል። የእርስ በርስ ጦርነት ይብቃ በሚል መሪ ቃል በአማራና በኦሮሚያ ክልሎች የሚካሄዱ ግጭቶች እንዲቆሙና ሰላም እንዲሰፍን ለመጠየቅ ለፊታችን እሁድ ህዳር 30 ቀን 2016 ዓ ም ከተጠራው ሰላማዊ ሰልፍ ጋር በተያያዘ አባሎቻቸው እንደታሰሩ አንዳንድ የፖለቲካ ፓርቲዎች ገልጸዋል። ከታሰሩት መካከል የሰላማዊ ሰልፉ አስተባባሪዎች እንደሚገኙበት ለአሜሪካ ድምፅ የተናገሩት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ የፓርቲውን ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖትን ጨምሮ አራት አስተባባሪዎች ትናንት ህዳር 27 ቀን እንደታሰሩ አመልክተዋል። ጀኖል ሌላ ሶስት አሉ ማለት ነው እሳቸው አራተኛ ናቸው አቶ ጊዜና መድህን ከሰባ እንደርታ ፓርቲ ምክትል ሊቀመንበር አቶ ካላዩ መሀሪ ከሰባ እንደርታ ፓርቲ የፓርቲ ጸሀፊ እና አቶ ናትናኤል መኮንን የቀድሞ የኢዜማ አባል የነበሩ አራቱም የሰልፍ አስተባባሪ አብይ ኮሚቴ አባላት ናቸው እና ስለዚህ ከአንድ ቡድን ከሆኑ ይጠረጠራል ማለት ነው ይህንን ሰልፍ አስተባባሪ በመሆናቸው በዛ ምክንያት ነው እንጂ ሌላ በግል የለም። ታሳሪዎቹ ትላንት ወደ ተወሰዱበት የፌዴራል ፖሊስ ወንጀል ምርመራ ቢሮ በዛሬው እለት ለጥየቃ ሄደው እንደነበር የገለጹት ሊቀመንበሩ ወደ አዋሽ አርባ መዛወራቸውን እንዳረጋገጡ ተናግረዋል። የሉም፣ እዚህ አዲስ አበባ የሉም። ከአዲስ አበባ ውጭ ወስደዋቸዋል። አዋሽ አርባ ወስደዋቸዋል። አራቱንም። አዎ፣ አዎ። በምን ምክንያት እንደታሰሩም የተነገራችሁ ነገር የለም የመንግስት የጸጥታና የደህንነት የጋራ ግብረ ኃይል ትናንት ማምሻውን ባወጣው መግለጫ በሰላማዊ ሰልፍ ሽፋን በአዲስ አበባ የሽብር ጥቃት ለመፈጸም ያቀዱ 97 ተጠርጣሪዎች በቁጥጥር ስር ውለዋል ሲል አስታውቋል። በቁጥጥር ስር የዋሉት ተጠርጣሪዎች የአማራ ክልል ጽንፈኛ ኃይሎችና የሸኔ የሽብር ቡድን ብሎ ከገለጻቸው ታጣቂዎች ጋራ ግንኙነት እንዳላቸው ከመጠቆም በቀር የግብረ ኃይሉ መግለጫ ማንነታቸውን በይፋ አላሳወቀም። ይሁንና አራት አባላቱ እንደታሰሩ የገለጸው የሰልፉ አስተባባሪ ኮሚቴ ዛሬ ከቀትር በኋላ ባደረገው ስብሰባ ሰልፉ እንዲሰረዝ መወሰኑን የኢህአፓ ምክትል ሊቀመንበር ረዳት ፕሮፌሰር ዝናቡ አስታውቀዋል። ተነጎዳ የነበረው ከመንግስት አካል ሰልፉ እንዲሰረዝ የጠየቃቸው አካል ነበረ ሊደርስ የሚችል ኪሳራ ይኖራል የሚል የራሳችን ድምዳሜ ላይ ደርሰን የሕዝቡንም ሰላማዊ ሕይወት ለመጠበቅ ደህንነቱን ለመጠበቅ ስንል ስልኩን ስራ አቋረጥ ነው። ግን ወደፊት በምንወስንበት ጊዜ እናስታውቃለን። ከታላቁ ሩጫ መርሃ ግብር ማግስት ጀምሮ በአዲስ አበባ እየተፈጸመ ነው ያለውን የጅምላ እስር በመቃወም መግለጫ ያወጣው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በተለይ ህዳር 30 ቀን እንዲደረግ ታቅዷል ከተባለው ሰላማዊ ሰልፍ ጋር ተያይዞ ዜጎች ለእስር እየተዳረጉ ነው ሲል ተችቷል። ዶክተር ሙሉ አለም ተገኝ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው። ሰላማዊ ሰልፎች መንግስት ሲጠራቸው የሚደረጉ ወይ መንግስትን ለመደገፍ የሚታሰቡ ሰላማዊ ሰልፎች ብቻ የሚደረጉባት ሀገር መሆን የለባት። የተለየ ሀሳብ ያላቸው መንግስትን ማያስደስትም ሀሳብ ያላቸው ሰዎች ሰላማዊ በሆነ መንገድ ሰላማዊ ሰልፍ ማድረግም ሀሳብን ማንጸባረቅም የተያዘ ነው የሚል አይነት መልስ እየተሰጠ እንደሆነ ከአንዳንድ ቦታዎች ያገኘናቸው መረጃዎች የሚያሳዩ ነው። ይሄ ትልቅ የአፈና ተግባር ነው። ይሄ ሁሉ ሊኮንን እና የዲሞክራሲያዊ መሆኑ ሊነገር የሚገባው ተግባር ኢዜማ ከሰልፉ አስተባባሪዎች ውስጥ እንዳልሆነ የገለጹት ዶክተር ሙሉ አለም ሆኖም የፓርቲው አባሎችም እንደታሰሩበት ገልጸዋል። ከማክሰኞ ጀምሮ የተያዙ አባሎች አሉን እያጣራን ነው ያለ ነው በምን ምክንያት ነው ለምሳሌ አንድ አባላችን ለምን እንደታሰረ በምንጠይቅበት ጊዜ ሰልፍ ጥሪ ከመቀስቀስ ጋር ተያይዞ ነው የሚል መልስ እንደተሰጣት ነው ታወቀው። አባሎቻችን ሌሎች አካባቢዎችም፣ ያው አዲስ አበባ ውስጥ ከዚህ ጋር ተያይዞ ቤታቸው የተፈተሹ አባላት አሉ። እናት ፓርቲም እንዲሁ የቀድሞው ጠቅላይ ጸሐፊው አቶ ጌትነት ወርቁ ትናንት ከመኖሪያ ቤታቸው በቁጥጥር ስር እንደዋሉ አስታውቋል። የፓርቲው ብሔራዊ ስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ ሞራ ያሎች አካባቢ የሚገኙ ፖሊስ ጣቢያን እንፈልጋለን በሚል ይዘው ሄዱት። የመንግስት የጸጥታ አካላት ለምን በተለየ መልኩ ፓርቲያችን እና አባል አቶ ጌትነት ወርቁን ወደ እስር እንደወሰዱት እኛም እንደ ፓርቲ ግልጽ አልሆነልንም ይሄ ግልጽ ያልሆነልንን ጉዳይ በተጨባጭ ዛሬም እኛ ለምርጫ ቦርድ ደብዳቤ ያስገብጠናል አሁን በተጨባጭ የት ቦታ እንዳስቀመጡት ምን እንዳደረጉት ምንም የምናውቀው ነገር የለም ወደለ ተጠርቷል በሚባለው የሰላማዊ ሰልፍ ጥሪ ላይ እኛ እንደእናት ፓርቲም እንደ አባሎቻችንም ምንም አይነት ተሳክቶ የለን። በፓርቲዎች የቀረቡትን ቅሬታዎችና ከሰላማዊ ሰልፉ ጋር በተገናኘ በቁጥጥር ስር ውለዋል በተባሉ የሽብር ተጠርጣሪዎች ጉዳይ መረጃ የጠየቅናቸው የፌዴራል ፖሊስ ኮሚሽን ቃል አቀባይ ጀይላን አብዲ መግለጫውን ያወጣው የጸጥታና የደህንነት የጋራ ግብረ ኃይል በመሆኑ በተናጥል መረጃ መስጠት እንደማይችሉ ነግረውናል። ከተጠርጣሪዎቹ ጋራ በርካታ የጦር መሳሪያዎች፣ ተቀጣጣይ ፈንጂዎች፣ ቦምቦችና የራዲዮ መገናኛዎችም ጭምር ተይዘዋል ያለው ግብረ ኃይሉ በስም ለይቶ ያልጠቀሳቸው የውጭ ኃይሎች በአማራ እና በኦሮሚያ ክልሎች ከመንግስት ኃይሎች ጋር የሚዋጉ ታጣቂዎችን ይደግፋሉ ሲልም በትናንቹ መግለጫው አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።